እንደምናመሻችሁ የጋቢና ቪ አድማጮች፣ ሳምንቱ ሙሉ ስናስተላልፋቸው ከቆየናቸው ዝግጅቶች የመራረጥናቸውን የምናስደምጥበት ቀን ላይ ደርሰናል። ለዕለቱ የያዝናቸውን ዝግጅቶች በጥቂቱ እናስተዋውቃችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ ያዋለ እንጂ መደበኛውን አልቀየረም ሲል ፖሊስ አስታወቀ። ዩኒፎርም ያለ አይደለም፣ በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያሬ አይደለም። የፖሊስ ኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን ነው የሰማችሁት። በቃለ ምልልስ ይዘናቸዋል። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። አሁን ቀዳሚው የዕለቱ ርዕሳችንን እናስደምጣችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ ያዋል እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታወቀ። አዲሱ የወታደር መልክ ያለው የደንብ ልብስ ከመደበኛው ፖሊስ አቅም በላይ የሆነ የጸጥታ ችግር ሲያጋጥም ፈጥነው ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በህብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለአሜሪካ ድምጽ ተናግረዋል።

እንዲሰጥ ነው የተባለው እንጂ ዩኒፎርም ያ ከመነሻው ጀምሮ በተለይ ደንብ ልብሱ ራሱን የቻለ ደንብ ለማመሪያ አለው። በዛ ደንብ ለማመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከምዙ ከስር በኩል ሱሪው እንደዚሁም መለያው ምን መሆን እንዳለበት በደንቡ ላይ በብ የተቀመጠ ስለሆነ ያንን ደንብ የሚስረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ የቋሚና ተወባሪ የሚሰሩ የሆነ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተዝራጅተው በአንድ ቦታ ተቀምጠው ከመደበኛ ፖሊስ አቅም በላይ የሆነው ነገር ሲፈጽሙ የቋሚ እና ፓስፖርት ለአባላት እና የክብር ዘባ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው። እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው። የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ፋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ አምስት እና ስድስት ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውንም የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂድመንት የአድማ ብተና አትለቃሽ ቄሶችም ሌሎችም የተማሉ ህጦችም የያዙ ለብቻ ተደራጅተው የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱን ከመደበኛ ስራ ከሚሰሩ ሰዎች መሬት በሚያስችል መልኩ የተለያየ ልብስ አልነበረም መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ሊመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው እና ልዩ ኃይል ተቋቋሙ። ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው የሀገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቅቃል። ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚሉ አሉና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙ ማልበስ ያስፈለገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው እነዚህ ቋሚና ተወዳሪ ኃይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የዕለት ተዕለት ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥሙበት ጊዜ ወሮ ወሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹ ምስቁ አስተያየት እኛም አይተናል፣ ትክክል ነው። ግን ያው የራሳቸውን ሀሳብ እና አስተያየት ነው ወይ፣ የግንዛቤ ማነስ ሊሆን ይችላል የሚያነሱት አንዳንዶቹ። አንዳንዶቹ ደግሞ የሚያነሱት ከቀናነት ላይሆን ይችላል እና እነሱ የሚያነሱትን ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማለት ችግር ከሆነ ግንዛቤውን ያው እንደዚሁ ሲያዩ የሚያዩት ነው የሚሆነው ይሄ ደግሞ በኛ ሀገር ብቻ የተለምደ አይደለም። በሁሉም ቤት ማቀፋ ያለ ነገር ነው። በተለይ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ጭቅ ብሎ በችግር ብቻ የሚወረወርና የሚገድ ሰው ሀይል የሚለብሰው ልብስ የተለየ መሆኑ በበለጠ ግርማ ሞገስ እንዲ ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ በሙሉነት የሚሰማ ካልሆነ በስተቀር ህዝቡን የሚያሸብር የሚያስጨንቅ ሌላ እንትንም አይደለም። እና አንዳንድ ሰዎች የሚያነሱን ብዙ እንደ እንትን አና ይችላሉ፣ ግን ያለው ሁኔታ ይሄ መሆኑን ልዩ ስልጠና ተሰጥቷቸዋል። እነዚህ የፖሊስ አባላት ይህንን ልብስ የሚለብሱት እውነት ነው። ልዩ ስልጠና ተሰጣቸው። በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን የምለው ነው ያምን ከመጀመሪያው አእምሮም አካልም በጣም የጠነከሩ ከመደበኛ ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ ለምሳሌ አንድ ቦታ ችግር ደርሷል። ለምሳሌ በአንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚህም የያዙት ኃይል ለምሳሌ የ አስለቃሽ ጭስ ለምሳሌ የያዙት አድማ ብተና መሳሪያ ሄልሜት የያዙት እንደዚሁም መከላከያ ያሉት መደበኛ ፖሊስ የለው። መደበኛ ፖሊሱ ዱላና ሌላ ልብሱን ብቻ ነው። ሌላ ነገር የለው። እነሱ ግን ልብሳቸው ለምሳሌ ትቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ደርሰው ችግሩን ለመፍታት የሚመጡ ናቸው በበቂ መልኩ በተለየ ሁኔታ ሲጠና የወሰዱ ነው ማለት ምር ነው በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ እግዜር ይስጥልን እግዚአብሔር ይስጥልን አመሰግናለሁ ከዚሁ ከአዲስ አበባ ሳንወጣ የአዲስ አበባ የትራንስፖርት ቢሮ በከተማ ውስጥ ያለውን የደካማ የታክሲ ስምሪት ያዘምንልኛል ያለውን መመሪያ አውጥቷል። በመመሪያው መሰረት ማናቸውም የታክሲ አገልግሎት የሚሰጡ ኮድ አንድ መኪኖች ኤሌክትሮኒክስ ታክስ ስምሪት ወይም ኢታስ በሚሰኝ አዲስ ስርዓት ውስጥ መመዝገብ አለባቸው። በመመሪያው መሰረት የግል መኪና ወይም ኮድ ሁለትን ተጠቅሞ የትራንስፖርት አገልግሎት መስጠት አይቻልም። ኮድ ሶስት መኪናም በተመሳሳይ ከኪራይ አገልግሎት ውጭ መደበኛ የታክሲ አገልግሎት እንዳይ እንዳይሰጥ ተከልክሏል። የዚህን አነጋጋሪ መመሪያ ዓላማና አተገባበር በተመለከተ ሀብታሙ ስዩም ከከተማው የትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማው የኢኮኖሚ ክላስተር አስተባባሪ ከሆኑት ዶክተር ሰለሞን ኪዳኔ ጋር ቆይታ አድርጓል። የአንድ አዲስ አበባ ነዋሪ የችግር ዝርዝር ውስጥ የታክሲ አገልግሎት ሮሮን የሚመለከት ማጣት ከባድ ይሆናል። ጥራቱ የተስተካከለ፣ ደህንነቱ የተጠበቀ፣ በተመጣጠነ ዋጋ በተፈለገው ሰዓት የሚገኝ የታክሲ አገልግሎት ያለመኖሩ ነገር ብሎም ለቁጥጥር ያለመመቸት ችግሩን ለመቀየር ነው አዲሱን መመሪያ ማውጣት፣ ይላል የከተማዋ የትራንስፖርት ቢሮ። አዲሱ መመሪያ ማናቸውም የታክሲ አገልግሎት ለመስጠት የሚሹ የመኪና ባለቤቶች መኪኖቻቸውን ኤሌክትሮኒክ ታክሲ ስምሪት ወይም ኢታስ በተሰኘው ስርዓት ውስጥ ማስመዝገብ አለባቸው። በዋናነት ኮንሰብቱ ማንም ሰው ኮድ አንድ ተከልክሎ ነበረ። ኮድ አንድ ተፈቅዷል። የተፈቀደው ግን መጀመሪያ ከኢታስ ድርጅቶች ሄደው ሲመዘገብ ነው። እኔ በኤሌክትሮኒክ ሲስተም አገልግሎት እሰጣለሁ ብሎ ተስማምቶ ከእነሱ መርጦ ደስ ካለው መርጦ ተስማምቶ ሲመጣ ውል አስሮ ሲመጣ ማለት ነው። በሌላ አባባል በኢታስ ድርጅቶች እንጀራ ሲሆን እንደው ማለት ነው። በሌላ አባባል ሲነገር እንጀራ ሆኖ ሲመጣ ያኔ ኮድ አንድ ታርጋ ይሰጠዋል። ቀለም መርጠው ለምቀብቶ ይሰራል። ይሄ እንደ ታክሲ ይሰራል ማለት ነው። እንደ ታክሲ ከሰራ ሁልቀን በፈለገው አገልግሎት ይሰራል። ይሄ ደግሞ ይሄ ፕሪቪሌጅ የሚሰጠው ምንድን ነው? አንድ መኪናቱን የያዛትን መኪና ይዞ አዙል ግብሩ በጣም ርካሽ ነው። ወደዚህ የሚከፈል ግብር በዓመት የሚከፈል ግብር በጣም ክርካሽ ነው። ፕሪቪሌጅ ስለሆነ ትራንስፖርት እዚህ በዛ ደረጃ ተጠቃሚ ያደርገዋል። የሰማችኋቸው በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የኢኮኖሚክ ክላስተር አስተባባሪ እንዲሁም የከተማዋ የትራንስፖርት ቢሮ ኃላፊ የሆኑትን ዶክተር ሰለሞን ኪዳኔን ነው። ይህ መመሪያ የቴክኖሎጂ ድርጅቶች በፈጠሯቸው መተግበሪያዎች አማካኝነት ከደንበኞቻቸው ጋር እየተገናኙ የታክሲ አገልግሎት ሲሰጡ ለነበረው የኮድ ሶስት የንግድ መኪኖች የታክሲ አገልግሎት እንዳይሰጡ እገዳ ጥለዋል። የመኪና ኪራይ አገልግሎት እንዲሰጡ ግን ይፈቅዳል። እሱም ግን ቀላል አይሆንም። በኮድ ሶስት ልስራ የሚል አካል ካለ ኮድ ሶስት ታክሲ ስራ አይሰራም። በ- ክልክል ነው። መኪናዎች አንዱ ሰው ሰብሶ መኪናዎች ይዞ መኪናዎች ማከራየት ይችላል ከነሾፌራቸው ከሾፌር ውጭ ማከራየት ይችላል። ለአከራይ ካለ አንዱ ሰው መብቱ ነው። ኮድ ሶስት ወስቶ ማከራየት ይችላል። በቴክኖሎጂ የተገናኙ አከራይ መብቱ ነው። ይህን ሲያደርግ ግን ሙሉ የንግድ ስርአቱን ማክበር መቻል አለበት። የንግድ ስካድ ያስፈልገዋል። ካሽ ሬጅስተር ያስፈልገዋል። የደረሰኝ መቁረጥ አለበት። ለእያንዳንዷ ትራንዛክሽን ደረሰኝ መቁ እንዲቆጥ ይገደዳል። ግብሩም እንደ ታክሲ አይጠላ በጣም ውድ የሆነ ነው። አምስት ጥፍ አካባቢ እንደዚህ አካባቢ ነው። አዲሱ መመሪያ ከሰላሳ ሺህ በላይ የሆኑ መደበኛ የታክሲ አገልግሎት የሚሰጡ መኪኖች በወጥ ስርዓት ውስጥ ገብተው ለተጠቃሚዎች በተሻለ ዋጋ አገልግሎት እንዲሰጡ ያደርጋቸዋል ብለዋል ዶክተር ሰለሞን። አዲሱ መመሪያ ቁጥር ዜ አምስት አስራ አንድን በተመለከተ የተወሰኑ ቅሬታዎች ሲዘዋወሩ መሰንበታቸው ይታወሳል። አንደኛው ቅሬታ ከተማ ውስጥ የንግድ መኪኖቻቸውን ተጠቅመው በሙሉና ትርፍ ጊዜያቸው የማጓጓዝ አገልግሎት የሚሰጡ ወገኖች ሰዎችን ይገፋል። የትራንስፖርት እጥረት ባለባት ከተማ ይህንን ማድረግ በአማራጮች ላይ ፊትን እንደማዞር ነው የሚል ነው። መጀመሪያ ደረጃ አንዱ መታሰብ ያለበት ትራንስፖርት የሚፈታው መኪና በብዛት ስለተንቀሳቀሰ አይደለም። ይህ ሚስ ኮንሰፕሽን ነው። አንዱ ትራንስፖርት የሚፈታው ሰው በአንድ ተሽከርካሪ ብዙ ሰው መመላለስ ይችል ነው። በመጀመሪያ ደረጃ መታየት ያለበት መንቀሳቀስ የሚገባቸው ተሽከርካሪዎች መንቀሳቀስ ይችላሉ ወይ? ታክሲዎች እነዚህ ላዳ ብለን በተለምዶ የምናውቃቸው ከተማ ውስጥ ቁጭ ብሎ ነው የሚሉት፣ ግን ወደ ሰላሳ ሺህ አካባቢ የሚጠጓዋሉ። እነዚህ ታክሲዎች መንቀሳቀስ ቢችሉ ብዙ ሰው ማንሳት ይችላሉ። በኢታስ የታቀፉ ኮድ ሁለትና ኮድ ሶስት ተሽከርካሪዎች በጣም ትንሽ ናቸው። በጣም ትንሽ ናቸው ቁጥራቸው ማለት ከነዛ ጋር የሚወዳደሩ አይደለም። በቁጥር ቢያንስ አንድ ለአርባ የሆነ ሬሽዮ አለ። ስለዚህ ይፈታ ቢባል እንኳን መንቀሳቀስ ያለብን እንኳን የቆሙ ተሽከርካሪዎች ነው መሆን ያለብን ስለዚህ መጀመሪያ ስንነሳት ስለ ጥቂት ተሽከርካሪዎች ነው ወይ ስለ ብዙ ተሽከርካሪዎች ነው? ከዛ አንጻር በጣም ብዙ ተሽከርካሪዎቹ ለዚህ ተብለው ኦልሬዲ ፍቃድ የተሰጣቸው መንቀሳቀስ መቻል አለባቸው። እነሱ መንገድ በየመንገዱ ዳር ዳር ላይ ቆመው መንገድ ሲያጨናንቁ ሌሎች ጥቂት ተሽከርካሪዎች ስለተንቀሳቀሱ ትራንስፖርት ይፈታል ማለት ምን ነው? ምናልባት አሁን ሌላኛው ጥያቄ የሚሆነው በአውሮፓም እንዲሁም በአሜሪካን ሀገር ለምሳሌ ኡበር፣ ሊፍት የሚባሉ አገልግሎቶች አሉ። ከእነሱ ኢትዮጵያውያኖቹ በመኮረጅ ወይም የእነሱን ተሞክሮ በመያዝ የግል መኪኖችን ከቴክኖሎጂ ድርጅቶች ጋር በማስተሳሰር መጀመር የሚፈልጉት ነገር አለ። ግላዊነቱ እንደተጠበቀ በትራንስፖርት ቴክኖሎጂ ውስጥ መሳተፍ የሚፈልጉ ድርጅቶችን ሙከራ ማቀጨጫ አይሆንም ወይ ማሻሻ አይሆንም ወይ እዛ የምናነሳቸው ሀገሮች ላይ በአሁኑ ሰዓት አንገ ያነቃጭ ያለው ኡበር ምን አይነት የህግ ስርዓት እናስቀምጠው ስርዓት ማስያዝ እንዳለባቸው ነው የቸገራቸው። ህግ የላቸውም። በጣም በትልቅ ፈተና ውስጥ ነው ያለው። ቴክኖሎጂ እንዲመጣ ቴክኖሎጂ ወደምትፈልገው መንገድ ገበና አድርጋ ካልወሰድከው ከው ድረስ ገዳይም እኮ ነው ቴክኖሎጂ፣ ገዳይም ነው አይሽም ነው አንዳንድ ነገሮች ሲጀምሩ የመጀመሪያ ስሜቶች ስኬቶች እንደ የምንዋ ግን ባለሙያዎች ላይ ምንድን ነው አናላይዝ ተደርጎ የት እንደሚደርስ ታስቦ ነው መፍትሄ የሚሰጠው። አዲሱ መመሪያ ከነሐሴ 2011 ዓ ም ጀምሮ በሥራ ላይ እንደዋለ ሰምተናል። ወደ ሌላ ዘገባ ነው የምናልፈው ሴቶች በጋቢና ዛሬ በጋቢና የሴቶች ህይወትን ለመለወጥ የሚሰራ ጥምረት ለህይወት ድርጅት ዋይዝአፕ የተሰኘው የሴተኛ ዳሪዎችን ህይወታቸውን ስለሚያሻሽሉበት ሁኔታ የሚያሰለጥን ድርጅት ጋር ቆይታ አድርገናል። ወንድም አገኝ ንቁ የድርጅቱ ፕሮጀክት ስራ አስኪያጅ ናቸው። ከኤደን ገረመው ጋር ቆይታ አድርገዋል። 1997 ዓ.ም ጥቂት ወጣቶች ድህነትን ለመቅረፍና ና የሴቶችን ህይወት ለማሻሻል በሚል አላማ ጥምረት ለህይወት የተሰኘ ድርጅት ከፍተው በቤታቸው ያሉ ሴቶች እራሳቸውን የሚችሉባቸው የስልጠና ፕሮግራሞችን በማመቻቸት ስራ ጀመሩ። በዚህ መሀል ታዲያ ኤች አይቪ ኤድስ በሀገሪቷ ላይ በተለይም በሴቶች ላይ ያደረሰውን ችግር አብረን ለመቅረፍ ብንችል ብለው ዋይዛፕ የተሰኘ መርሃ ግብር ቀረጹ። የዚህ መርሃ ግብር ስራ አስኪያጅ አቶ ወንድማገኝ ንቁ ስለ ድርጅቱ አላማ እንዲህ ይላሉ። ዋይዛፕ የምንለው ፕሮግራም አለ። በተለይም ሴተኛ አዳሪዎችን ትኩረት አድርጎ በአዲስ አበባ ሁለት ክፍለ ከተሞች ላይ በተለይም በአቃቂ ቃሊቲ ክፍለ ከተማና አዲስ ከተማ ላይ እንዲሁም በባህር ዳር ከተማ በአዋሳ ከተማና በአዳማ ከተማ የፕሮጀክት ቢሮዎችን በመክፈት በመስራት ላይ ይገኛል። ሴተኛ ዳሪዎችን ብቻ አይደለም በዚህ ፕሮጀክት የምንደርሰው የእነሱም ደንበኞች አሉ። ተሻግረን ከደንበኞቻቸውን በዘለል ደግሞ ሴተኛ ዳሪዋ እንደ ማንኛውም ሰው ሰው ናት እና ከእነሱ መብት ጥበቃ ጋር በተያያዘ የሚመለከታቸውን አጋር መስሪያ ቤቶች መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማሳተፍ የምንሰራበት ፕሮጀክት ነው። ከሰማኒያ ስምንት ሺህ በላይ ሴተኛ ዳሪዎችን ባለፉት አስር አመታት ውስጥ ማሰልጠን ችለናል። እነዚህን ሴቶች የምናሰለጥናቸው በሞ ዘርፍ ነው። በአግባቡ ኮንዶም እንዴት መጠቀም ይችላሉ። ከዛ ባለፈ ደግሞ እንዴት ስ ከደንበኞቻቸው ጋር መደራደር ይችላሉ። ራሳቸውን ያሉበትን የጤናና የማህበራዊ ሁኔታ እንዴት አድርገው ማሻሻል ይችላሉ በሚሉ ጉዳዮች የተለያዩ ስልጠናዎችን እንሰጣቸዋለን። ለዚህ ከፍተኛ ቁጥር ያላቸው ሴቶችና እናቶች ተጠቃሚ መሆን ችለዋል። የከፈትናቸው የማረፊያ ማዕከላቶች አሉ። እነዚህም ማረፊያ ማዕከላቶችን እናስተዋውቃለን። እንዴት ነው የምናስተዋውቀው? የኛ የመስክ ሰራተኞች በቀጥታ ሴተኛ አዳሪዎች ወደሚገኙበት ቦታዎች ይሄዳሉ። ቀንና ማታ ሆቴሎች ላይ መሸታ ቤቶች አሉ፣ አረቄ ቤት፣ ጠላ ቤቶች እነዚህ አሉ። እነዚያ አካባቢዎች ላይ ሴተኛ አዳሪዎች ይገኛሉ እና ሄደን ያሉትን አገልግሎቶች እናሳውቃቸዋለን። ስትመጡ ሻወር መውሰድ ይችላሉ፣ ልብሳቸውን ማጠብ ይችላሉ፣ ምግባቸውን አብሱ መመገብ ይችላሉ። ከኩዮቻቸው ጋር ደግሞ ቁጭ ብለው ቡና አፍልተው እየተወያዩ ስለ ገጠማቸው ሕይወት ያወራሉ። በተጨማሪም ስለ ጤና ጉዳዮች እነሱ ያስተምሯቸዋል። አቶ እንደማገኝ አሁንም ድረስ ኤች አይቪ ኤድስ ለህብረተሰቡ ስጋት ነው፣ ስለ ኮንዶም ማወቅና መጠቀምም ልዩነት አለው ይላሉ። ትልቁ ያለው ነገር ምንድ ነው? በእርግጥም ስለ ኮንዶም የማያውቅ የለም ለማለት ተደፈረበት ሁኔታዎች አሉ። ግን ካየነው ከፍተኛ የሆኑ ከኤች አይቪ ኤድስ ጋር ተያያዥነት ያላቸው ስራዎች ሲሰሩ የነበሩት ባለፉት አምስት አስር አመታት በፊት ሰሩ ነበረ። እነዚያ ሰፊ ስራዎች ሲሰሩ በነበሩበት ወቅት በጣም ህጻናቶች የነበሩ አሉ። እነዛ በፊት ህጻናት የነበሩ አሁን ለአቅመ አዳም እና ለአቅመ ሔዋን የደረሱበት አሉ። ትኩስ ሀይል ናቸው። እነሱ ላይ በለጠ ያልተሰራበት ሁኔታ አለ። በእርግጥም አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ለገር ክሽቷል ዜ ስርጭት የሚለው አንድ ምሳሌ ላንሳልሽ። ሴተኛ አዳሪዎች የራሳቸው እጮኛዎች ሊኖሯቸው ይችላሉ። የራሳቸው ጓደኛዎች አሏቸው። ምን ይባላሉ? ባሉካ ይባላሉ። ከሌሎች ደንበኞቻቸው ጋር በሚሰሩበት ሰዓት ኮንዶም ይጠቀማሉ። ባሉካ ከሚባሉት ጋር በሚገናኙበት ሰዓት ኮንዶም የመጠቀም ቴንደንሲያቸው በጣም ዝቅተኛ ነው። ጥምረት ለህይወት የእነዚህን ወጣት ሴቶች ህይወት ለመለወጥም ብድር በማመቻቸት ስራ እንዲጀምሩ እንደሚያደርግ ይናገራሉ። ራሳቸውን ከዛ ህይወት እንዲያወጡ ከማድረግ ጥረት ጋር በተያያዘ እስከ ሀምሳ ስምንት የሚጠጉ የራስ አገዝ ቡድኖችን ማቋቋም ችለናል። እነዚህ ራስ አገዝ ቡድኖች በተለያዩ የገቢ ማስገኛ ስራዎች ላይ ተማርተው ይገኛሉ። በተለያዩ የሀገሪቱ ከተሞች ውስጥ ይገኛሉ። ለምሳሌ ሳሙና ማምረት ላይ የሚሰሩ አሉ። የኮስሞቲክስ ወይም እንደዚህ የውበት መጠበቂያ እቃዎችን የሚሸጡ አሉ። በጸጉር ስራ የተሰማሩ አሉ። በምግብ አቅርቦት ስራም የተሰማሩ አሉ። ከዛ ህይወት ውስጥ ወጥተው እና ሰፊ የሆነ ለውጥ ማምጣት ተችሉ። ገነት እዮብ የሀያ አራት አመት ወጣት ስትሆን የአንድ ልጅ እናት ናት። ልጇን ለማሳደግ ስትል ወደ ሴተኛ ዳርነት ህይወት እንደገባችና አሁን ግን ከዚህ ህይወት ለመውጣት ከጥምረት ለህይወት ጋር እየሰራች መሆኑን ትናገራለች። እንደ አራት አመት ያህል በሴተኛ ዳርነት ህይወት ውስጥ ነው የምንተዳደረው እና እነሱ ወደኛ መጥተው ነው ያወቅናቸው። ስልጠና ሰጡ። ከዛ ከስልጠናው በኋላ ነው አገልግሎት መጠቀም የጀመርነው። ኮንዶም እንዴት መጠቀም እንዳለብን፣ ከደንበኞቻችን ጋር እንዴት መግባባት እንዳለብን ተምረናል። እና ደግሞ ፕሮጀክት እዛ ማእከሉ እዛ እንጠቀማለን። ልብስ እናጥባለን፣ ሻወር እንወስዳለን፣ ኩት ማድረግ እንችላለን። እነዚህ ተጠቅመናል። ከዛም ደግሞ አደራጅተውናል፣ ተደራጅተናል። በቃ ራሳችንን ለመቀየርና ወደ ተሻለ ነገር ለመለስ ነው አስር አስር ሆነን የተደራጀን። አሁን ተደራጅተን ቡክ ምናምን እንትንብለና ግን ያው ሳንቲሙ ይገባለን እየጠበቅን ነው። እስከዛ ማስተካከል ያለብንን እያስተካከልን ነው። በምን ደንብ መተዳደር አለብን፣ እንዴት ማድረግ አለብን ምናምን እዚህ አወጣን ነው። አቶ ወንድማገኝ ንቁ በጥምረት በህይወት ውስጥ በመስራት የወጣቶቹ ህይወት መቀየር ደስታ እንዳለውም ይናገራሉ። የአንድ ሰው ህይወት ተሻሽሎ ማየት የመሰለ ነገር የለም። በተለይ ለምሳሌ አንቺ ጋር መጥተው ተጠቅመው ህይወታቸው ተቀይረው በመንገድ ላይ ስታል ዛሬ እኮ እንደዚህ አደረግኩኝ፣ ልጄን ወደ ተሻለ ትምህርት ቤት ላኩ ዛሬ የተሻለ መብላት ችያለሁ ብለው ሲነግሩኝ ከዛ የበለጠ ደስታ የለም። በመጨረሻም አቶ ይድነቃቸው ሴቶች በዋናነት ህይወታቸው ሲሻሻል የማህበረሰቡ ህይወትም አብሮ ይሻሻላል፣ ስለዚህም የበለጠ ስራ መስራት ይኖርብናል ሲሉ አሳስበዋል። ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ዘጋቢዎቻችን ከያሉበት ያገኙትን ወጣቶች አነጋግረው ለጋቢና ቪኦኤ ይበጃል ያሉትን የሚያጠናቅሩበት ሰዓት ላይ እንገኛለን። በዛሬው ደግሞ ወደ ምዕራብ ኦሮሚያ ነው የምናልፈው። በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስጊ በመሆኑ አስቸኳይ መፍትሄ ያሸዋል ሲሉ የነቀምቴ ከተማ ወጣቶች ተናገሩ። የችግሩ መንስኤ በመንግስትና ኦሮሞ ነጻነት ሸማቂዎች መካከል የሚደረገው ግጭት በመሆኑ የመፍትሄ አካል መሆን ያለባቸውም እነሱ ናቸው ብለዋል። ናኮር መልካ ተጨማሪ ዘገባ አለው። ወጣቶች ሲለሜሳ የነቀምቴ ከተማ ነዋሪ መሆኑን ይናገራል። በመንግስትና የኦሮሞ ነጻነት መካከል በሚደረገው የተኩስ ልውውጥ የምዕራብ ኦሮሚያ ነዋሪዎች በተለይ የወለጋ ዞኖች ነዋሪዎች ሕይወት ስጋት ውስጥ ወድቋል ይላል። ደረሰ ስላለውን ጉዳት እንዲህ ያስረዳል። ህብረተሰቡ ኦነግን ትደግፋላችሁ፣ ትቀልባላችሁ ተብሎ በመንግስት ወታደሮች እንግልት ይደርስበታል፣ ይታሰራል፣ ግርፋት ይደርስበታል። እስከ ሞትም የሚደርስበት ሁኔታ አለ። በሌላ በኩል ደግሞ የኦሮሞ ነጻነት ሸማቂዎችም እናንተ ናችሁ ለመንግስት ታጣቂዎች ያለንበትን ቦታ የጠቆማችሁ ብለው እንግልት ያደርሱባቸዋል። ህብረተሰቡ ከዚህ የተነሳ በሰላም ወጥቶ በሰላም መግባት አልቻለም። ማንም ይሁን ማን ለኦሮሞ ህዝብ እታገላለሁ እያለ ኦሮሞን መግደል፣ ኦሮሞ መጉዳት የለበትም። በአካባቢው ለሚስተዋለው ሰላም እጦት ሁለቱም ተጠያቂ ናቸው የሚለው ኦፕሲ አፋጣኝ መፍትሄም ይሻል ይላል። ሌላው ለደህንነት ስል ስሜን አልጠቅስም ያለው ወጣት በበኩሉ የችግሩ ምንጭ ነው ያለውን እንዲያብራራል። ችግሩ የሚመነጨው አካባቢው በማዘዣ ማዕከል የሚተዳደር በመሆኑ ነው። መንግስት የሰዎችን እንቅስቃሴ በመገደቡ ሰርቶ ለመኖርም ችግር እየገጠመው ነው። ንግድ ቆሟል። አንዳንድ ቦታ መብራት በመቋረጡ ወፍጮ ቤቶችም ስለማይሰሩ ህብረተሰቡ ለችግር እየተጋለጠ ነው። የመንግስት ወታደሮች በአካባቢው በብዛት መንቀሳቀሳቸው ችግሩን የፈጠረ ይመስለኛል። ኤልያስ የተባለው የነቀምቴ ከተማ ወጣት ግን የችግሩ ምንጭ አሁን የተነሳው ሀሳብ ነው ብሎ አያምንም። ችግሩን የፈጠረው መንግስት ብቻ አይደለም። ህብረተሰቡ በመንግስትና ሸማቂዎች አፈጉዝ መካከል ነው እየኖረ ያለው። ያ ማለት ግን የመከላከያ ሰራዊቱን ከአካባቢው ይውጣ ማለት አይደለም። የትግል ሳይሆን የስርቆት ዓላማ ያላቸው አንዳንድ ግለሰቦች የህብረተሰቡን ሰላም ያናጋሉና። ወጣቶቹ የምዕራብ ኦሮሚያን ጸጥታ ችግር ሊፈታ ይችላል በሚሉት የመፍትሄ ሀሳቦችንም አስቀምጠዋል። ቶኮ ቃመ ነገኘ ሰነ ሁምነ ጉዳይ ኮማንድ ፖስት መንግስትም ሆነ ሸማቂዎች በምዕራብ ኦሮሚያ የሚያደርጉትን እንቅስቃሴ ማቆም አለባቸው። ጦርነት ትተው በውይይት ያለውን ችግር መፍታት አለባቸው። አማስ ዳም ሰኮ ደበርሱን በርባ ወራና አዋሳ ደረራ ሳይቲ አማቲካቴ አጠጠማን ና ነው ከነገዲሴ በክሞ ራሳታካኝይ በአካባቢው የሚንቀሳቀስ የመንግስት ወታደር ወደ ወታደር ሰፈሩ መመለስ አለበት። ያኔ እዚህ አካባቢ የሚስተዋለው የጽጥታ ችግር ይቆማል። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። የምዕራብ ኦሮሚያን ችግር ብቻ ሳይሆን በኦሮሚያ የሚስተዋለውን ችግር ይፈታል የሚሉትን የመፍትሄ ሀሳብ አብራርተዋል። አንገ ኦሮሞ ኦሮሚያን በኪመላ ነገኘ ቀሜቲ ኦሮሚያን ነጋራ ኦሮሞ ነጋራ በምራብም ሆነ ደቡብ ኦሮሚያ የሚስተዋለው የጸጥታ ችግር የዛ አካባቢ ችግር ብቻ የሚመስላቸው ሰዎች አሉ። ይህ ትክክለኛ የሆነ ግንዛቤ አይደለም። በችግሩ ተጎጂ የማይሆን የኦሮሚያ ክፍል የለም። ስለዚህ ህብረተሰቡም ሆነ መንግስት የጸጥታ ችግሩን የሁሉም እንደሆነ ማመን ይገባቸዋል። መንግስትና የኦሮሞ ፖለቲካ ድርጅቶች እንዲሁም በጫካም ታጥቆ የሚንቀሳቀስ ሸማቂ ቡድን የጸጥታ ችግሩን ለመፍታት በጋራ መስራት ይኖርባቸዋል። ኦሮሚያ ሰሩ ረኮን ኦሮሞውን ቀብኩን አከፍረሙ ረቶጆቹን ጽፉር ማደግ ያለ ለአሜሪካ ድምፅ ናኮር መልካ ከአምቦ ቀጣዩ ዘገባችን የነገው ዓለም የተሰኘው በቴክኖሎጂ ላይ የሚያተኩር ነው። ለዛሬው የተባበሩት መንግስታት ድርጅት ጥናት እንደሚያመለክተው በዓለም ላይ ካለው ምግብ አንድ ሶስተኛው ይጠፋል ወይም ለጥቅም ሳይውል ይበላሻል። ሁለት ስራ ፈጣሪ ድርጅቶች ግን ይህንን በተወሰነ ደረጃ የሚቀይር ፈጠራ ይዘው ብቅ ብለዋል። ምግብ ቤቶች የተረፋቸውን ምግብ ወደ ቆሻሻ ቅርጫት ከመጣል ርቀው በቅናሽ ዋጋ የሚሸጡበት አሰራር እና ብልሃትን ፈጥረዋል። የቲና ትሪን ዘገባ ነው። ሀብታሙ ስዩም ያቀርበዋል። ኒውዮርክ ብሮክሊን በሚገኘው ውብፅ ዳቦና ጣፋጭ መሸጫ የጣፋጭ ነገሮች አእምሮትን የሚቆርጡ በየዕለቱ በትኩስነታቸው የሚቀርቡ የተለያዩ አማራጮች አሉ። አንዳንድ መሰል መደብሮች ያልተሸጡ ትርፍ ምግቦቻቸውን ወደ ቆሻሻ መጠያ ቅርጫት ይጨምራሉ። አሁን ላይ ግን በርካታ የስልክ ላይ መተግበሪያዎች መደብሮቹ የሚደፉትን ትተው ለደንበኞቻቸው ትርፍ ምግቦችን መሸጥ እንዲችሉ እያገዙ ነው። ዳንኤል ራትነር አምፕ አምፕ የሚባለው ወጣኔ ድርጅት ባልደረባ ናቸው። እርስዎን ደንበኛውን በአካባቢው ከሚገኙ ሱቆች ለመብል ዝግጁ የሆኑ ምግቦችን በግማሽ ዋጋ እንዲገዙ እናደርጉታለን፣ ነው ያሉት። ዳንኤል የውብስ ዳቦና ጣፋጭ መሸጫ ኃላፊ ሌዲ ጉቴሬዝ የኦር ሎካል አፕ የተሰኘውን መተግበሪያ በመጠቀም ሲሸጡት ከዋሉት መካከል የተረፈውን ቤንጃሚን ዊልያምን ለመሰሉ ደንበኞቻቸው ይሸጣሉ። መተግበሪያውን ቀትር አካባቢ ማናቸውም በዕለቱ ለሽያጭ የቀረቡ ምግቦችን እንድመለከት አማራጭ ይሰጠኛል። እኔም ተሳታፊ በመሆን የሆነ ነገር መግዛት ይኖርብኝ አይኖርብኝ እንደሆነ እወስናለሁ፣ ነው ያለው ቤንጃሚን። ማንሃትን የሚገኘው ስዊት ካች ፖክ ኃላፊዎች በበኩላቸው ተመሳሳይ ይዘት ያለው ፉድ ፎር ኦል የተሰኘውን መተግበሪያ ይባክን የነበረ ምግብን በቅናሽ በመሸጥ ትርፋቸውን ለማሳደግ እንዳስቻላቸው ይናገራሉ። ዴቪድ ሮድሪገዝ የፉድ ፎር ኦል አገልግሎት ኃላፊ ናቸው። የምሽት ላይ ቅናሽ የሚያደርጉ ብዙ ቡና ቤቶች መኖራቸውን ማየት ጀመርን። መልካም ስንላሰብ እንዲያ ከሆነ ነገሩ እያንዳንዱ ምግብ ቤትስ ተመሳሳይ ነገር ለምን አይጀምርም? አል ያላቸውን ትርፍ ምግብ በቅናሽ ዋጋ ያለ ተጠቃሚዎች ከማቅረብ ጥራት ያለው ምግብን በጥሩ ዋጋ ከማዳረስ የሚገኘውን መልካም ዕድል ነው እየጨበጥ ነው ያለው ዴቪድ። ፉድ ፎር ኦል እና ዮር ሎካል ከእያንዳንዱ ሽያጭ 20 በመቶውን ይወስዳሉ። ይሄ ግን የውብስ ዳቦና ጣፋጭ መሸጫ መደብር ባለቤት ለሆኑት ሌዲ ጉቴሬዝ አያሳስብም። ገንዘብን ከመወርወር ትንሽም ቢሆን ትርፍ ማግኘት ጥሩ ነገር ነው። የመተግበሪያዎቹ ፈጣሪዎች ዓለም አቀፉን የምግብ ብክነት ጉዳይ ቁንጽል ክፍሉን እየዳሰሱት መሆኑን ይናገራሉ። ካስፐር ካስቶፍ ዮር ሎካል የተሰኘው አገልግሎት ኃላፊ ናቸው። ችግሩ ግዙፍ ስለሆነ በርካታ ሚና ተጫዋቾች ያስፈልጋሉ። ደንበኛ ወይንም ተጠቃሚ ችግሩን ለመፍታት እንዲሳተፍ የሚያደርጉ እንደኛ ያሉት ድርጅቶች ትርፍ ማግኘት የሚችሉበት ዕድል አለ ነው ያሉት። ቪክተር ካሬኖ ከፉድ ፎር ኦል ድርጅት፣ የምግብ ብክነትን ችግር እንፈታለን ማለት በእጅጉ አማላይ ንግግር ይሆናል፣ አንችልም ቢያንስ ግን ፉድ ፎር ኦል ወይንም ምግብ ለሁሉም የሚለውን ሲሰሙ ሰዎች በእርግጥም ችግር መሆኑን የበለጠ እንዲረዱት ይሆናል ነው ያሉት። ሰላም፣ እንዴት ናችሁ? ድምጻዊት እና ተዋናይት ዘቢቡ ግርማ ባላለሁኝ፣ ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ እና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አደርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አድማጮች ለዛሬ የመረጥናቸው ፕሮግራሞች እነዚህ ነበሩ። አብሬያቸው ያመሸሁት ጽዮን ግርማ ነበርኩ። ደህና እደሩ። በሰኞ ምሽት መደበኛ ፕሮግራማችን ተመልሰን እንገናኛለን። መልካም ምሽት። de